ጤናችን በዚህ ፕሮግራም ጤንነታችንን ከእግዚአብሔር ቃል አንጻር እንዴት መጠበቅ እንዳለብን እንዲሁም ስለ ጤንነታችን እንክብካቤ ከተለያዩ ባለሙያዎች የሚሰጡ ትምህርቶችን እናቀርባለን። ጤናችን። ሰላም፣ እንዴት ሰነበታችሁ? የተከበራችሁ አድማጮቻችን የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ። ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ጤናችን የተሰኘው መርሃ ግብራችን ከዚህ አዲስ አበባ ከሚገኘው ከምስራች ድምፅ ሬዲዮ ስቱዲያችን ይተላለፋል። ባለፈው ሳምንት ስለ ታይፎይድ፣ ስለ ጤና ከተሰኘው ቴሌግራም ቻናል በዶክተር ዳንኤል ሞገስ የቀረበውን አይተን ነበር። ለዛሬ ደግሞ ተከታዩን ክፍል ስለ ታይፈስ የምናይ ይሆናል። እስከ ፍጻሜ አብራችሁን ቆዩ የምንለው እኔ የዚህ ፕሮግራም አዘጋጅ ሰናይት ማሪዮ ቴክኒኩን ከሚቆጣጠረው በአንጃ ኮመራ ጋር በመሆን ነው ይህን ዝማሪ አዳምጠን ለዛሬው የተዘጋጀው መርሃ ግብር ዝርዝር እንገባለን። ውድ አድማጮቻችን በዝማሬው እንደ ተባረካችሁ ተስፋ አደርጋለሁ። ስለ ዝማሬው የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን አባታችን ሆይ በጌታ በኢየሱስ ስም ስለ ዛሬው ቀን እጅግ አድርገን እናመሰግንሃለን። ይህን ቀን ማየት የቻልነው ከምሕረትህ ከጥልቅ ፍቅርህ የተነሳ ነውና፣ እግዚአብሔር አምላካችን አሁንም አሁንም ደግመን እናመሰግንሃለን። የዘላለም አምላክ ቅዱስ እግዚአብሔር በዚህ ሰዓት እኔ ጸልያለው ይህን ሬዲዮ እያዳመጡ ያሉ ወገኖቼ፣ የታመሙ በተለያየ በሽታ ውስጥ ያሉ በጌታ በኢየሱስ ስም እግዚአብሔር ሆይ እንድትፈውሳቸው ጸልያለሁ። በኢየሱስ ክርስቶስ ስም የትኛውም ስያሜ የተሰጠው በሽታ በሰዎች ዘንድ ከባድ የሚመስል የትኛውም ነገር ባንተ ፊት እኩል ነው፣ ጌታ ሆይ በኢየሱስ ክርስቶስ ስም በሆድ ዕቃቸው ውስጥ ያለ ቢሆን በአይምሮቸው ውስጥ ያለ ቢሆን በየትኛውም አካል ብልቶቻቸው ውስጥ የተቀመጠ በሽታ ሁሉ በዚህ ሰዓት የተነቀለ እንዲሆን የጸለያለሁ። በኢየሱስ ስም ጌታው ፈዋሽ ሆነውን ስምህን ጠርቻለሁና፣ ስምህ ጉልበት አለው። ጌታ ወይ ስምህ አቅም አለው። ስምህ በሽታን ይነቅላል። ስምህ ጌታ ወይ ሰውን ያቆማል። ስምህ ይረዳል፣ ጉልበት ይሆናልና በዚህ በብርቱ በሆነው ስምህ ይሁን እጸልያለሁ። በኢየሱስ በሽታቸው ሁሉ እንዲነቀል እኔ እጸልያለሁ በጌታ በኢየሱስ ክርስቶስን በሐኪሞች ዘንድ ተስፋ የተቆረጠበት በሽታ አይቻልም የተባለ ከሐኪሞች ዘንድ እንኳን የተሰወረ እግዚአብሔር ስያሜ ያልተሰጠው እግዚአብሔር ለታማሚዎች ብቻ የሚገባቸው ወደ ሐኪም እንኳን ሄደው ምንም በሽታ የለባቸውም የተባሉ ነገር ግን በከባድ ስቃይ ውስጥ ያሉትን ወገኖችን ሁሉ አንተ እንድታይ በዚህ ሰዓት እኔ እጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስምህን ጠርተናልና ፈውስ ለወገኖቼ ይሁን፣ ፈውስ ለእናቶቼ ይሁን፣ ፈውስ ለ ለአባቶቼ ይሁን ፈውስ ለወንድሞቼ ይሁን ፈውስ ያው ለእህቶቼ ይሁን ፈውስ ለህፃናት ይሁን። ጌታ ሆይ በኢየሱስ ክርስቶስ ስም እግዚአብሔር ስምን ጠርተናልና ከዚህ ሰዓት ጀምሮ በሰላም መመላለስ እንዲጀምሩ፣ ጉልበት እንዲያገኙ፣ አቅም እንዲያገኙ ጌታ ሆይ በኢየሱስ ስም እኔ ጸልያለሁ። ጌታ አምላክ ሆይ ስለ ሰማኸን እናመሰግንሃለን። ጊዜያችንን አንተ ተረከብ። ስለ ሁሉም ክብር ላንተ ይሁን በጌታችን በኢየሱስ ስም ጸለይኩ። አሜን። ታይፈስ ታይፈስ ሬክቴሽያ በሚባል ባክቴሪያ የሚመጣ በሽታ ሲሆን ከእንስሳ ወደ ሰው ወይም ከሰው ወደ ሰው የሚተላለፍ ቀለል ካለ ህመም እስከ ሞት ሊያደርስ የሚችል በሽታ ነው። የመተላለፊያ መንገዱም ተናካሽ በሆኑ ነፍሳት አማካኝነት ነው። ብዙ ጊዜ በቅማል መዥገር፣ በአይጥና በድመቶች አካል ላይ የሚገኙ ሌሎች ነፍሳት በሽታ አምጪውን ባክቴሪያ በመሸከምና በማስተላለፍ አይነተኛ ሚና ይጫወታሉ። ሁለት የታይፈስ አይነቶች አሉ። የመጀመሪያው ኢንደሚክ ታይፈስ። ይህ አይነቱ ታይፈስ ብዙ ጊዜ ሬክቴሻ ታይፌ በሚባለው የሬክቴሻ ዝርያ የሚመጣ ሲሆን በቀዳሚነት በአይጥና ቤት እንስሳት ቆዳ ላይ በሚገኙ ነፍሳት የሚተላለፍ ነው። የበሽታው ምልክት ራስ ምታት፣ ትኩሳትና ብርድ ብርድ ማለት፣ ከፍተኛ የድካም ስሜት፣ የሰውነት መገጣጠሚያና የጡንቻ ህመም፣ ማቅለሽለሽና ማስመለስ፣ ጥቁር ነጠብጣብ ሽፍታ በደረትና በጀርባ ላይ ማውጣት አልፎ አልፎ ሳል፣ የሆድ ሕመምና ተቅማጥ ይከሰታል። ሁለተኛው ኢፒደሚክ ታይፈስ፣ ይሄኛው ታይፈስ የሚመጣው ሬክቴሻ ፕሮዚክ በተባለ የሬክቴሻ ባክቴሪያ አይነት ነው። የሰውነት ቅማል በሽታውን አስተላላፊ ስትሆን፣ በተለይ በዚህ መልክ የሚመጣው ታይፈስ አልፎ አልፎ የሚከሰት ቢሆንም እንኳን በፍጥነት ተዛማችና ከባድ ሕመም የሚያስከትል በጊዜ ካልታከሙት አልፎም ሄዶ እስከ ሞት ሊያደርስ የሚችል በሽታ ነው። የዚህኛው ታይፈስ ምልክት ድንገተኛ ራስ ምታት፣ ኃይለኛ ትኩሳትና ማንቀጥቀጥ፣ የድካም ስሜት፣ ሳል፣ እንዲሁም የጡንቻ ህመምና ከሦስት እስከ አምስት ቀን ባለ ጊዜ ውስጥ ጀርባ ላይ ጥቋቁር ነጠብጣብ ሽፍታ ማውጣት ይጀምራል። ወደ ጠቅላላ ሰውነትም ይሰራጫል። በበሽታው የተያዘ ግለሰብ በጊዜ ካልታከመ በሽታውን አምጪ ባክቴሪያ ወደ ሳንባ፣ ልብ፣ ጉበትና አንጎል ተዛምቶ ከ12 እስከ 15 ቀናት ውስጥ ሊገድል ይችላል። በእኛ ሀገር በብዙ አካባቢዎች የሚታየው የታይፈስ አይነት ኢንደሚክ ታይፈስ የሚባለው ነው። ምልክቶቹም ከኤፒደሚክ ታይፈስ ጋር ቢመሳሰልም የኢንደሚክ ታይፈስ ህመሙ እየተሻለ የሚሄድና በሁለት ሳምንታት ውስጥ የሚጠፋ ነው። ለበሽታው የሚያጋልጡ ምክንያቶች በመኖሪያ አካባቢ የአይጥና የተባዮች መብዛት፣ ደካማ የግል የመኖሪያ ቤትና የአካባቢ ንጽህና፣ በአንድ ቤት ውስጥ ለብዙ ሆኖ መኖር በተለይም በማረሚያ ቤቶች፣ የስደተኛ ካምፖችና አንዳንድ የዶርሚተሪ መኖሪያዎች ጨምሮ ማለት ነው። የቤት እንስሳትን በፀረተባይ ተባይ መድኃኒት አለማሳከም ናቸው። የታይፈስ ህክምና የጤና ባለሙያው የሚሰማውትን ከጠየቀና ተገቢን አካላዊ ምርመራ ካደረገ በኋላ አስፈላጊ የላብራቶሪ ምርመራ አዞ እንደ ህመሙ ደረጃ በተመላላሽ ወይም ተኝተው እንዲታከሙ ሊወስን ይችላል። አብዛኛውን ጊዜ ግን የታይፈስ ህክምና የሚሰጠው በተመላላሽ ህክምና ነው። ዶክሳሲሊን፣ ቴትራሳይክሊን፣ አዚትሮማይሲን፣ ክሎራምፌኒኮል የሚባሉ መድኃኒቶች ታይፈስን ለማከም ይውላሉ። እንዴት መከላከል ይቻላል? የግልና የአካባቢ ንጽህናን በአግባቡ መጠበቅ፣ አይጦችን ከመኖሪያ አካባቢ ማጥፋት፣ መኖሪያ ቤትን በፀረ ተባይ ማስረጨት፣ የቤት እንስሳትን በፀረ ተባይ መድኃኒት ማሳከም፣ ተማሪዎች ደግሞ ዶርሚተሪያዎቻቸውን በማጽዳት መከላከል ይቻላል። በአሁኑ ሰዓት በዓለም ላይ ታይፈስን ቀድሞ መከላከል የሚያስችል ክትባት የለም። እያልኩ የዛሬውን በዚያ በቃለሁ። እስካሁን ከእኛ ጋር ቆይታችሁ ስለተከታተላችሁ ጌታ ይባርካችሁ። ጌታ ቢፈቅድና ብንኖር ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።